ያንግ ኢትዮ ጃዝ ባንድ በሚል ስያሜ ነው የሚታወቁት በኦክላንድ ካሊፎርኒያ ነዋሪና እድሜያቸው ከ13 እስከ 18 የሆኑ እነዚህ ወጣቶች በጋራ ሙዚቃን መጫወት የጀመሩት የዛሬ አራት ዓመት ሲሆን ኢትዮጵያዊ ዜማዎችን በተለይም የኢትዮ ጃዝ የሙዚቃ ስልት የሆነውን የዶክተር ሙላቱ አስታጥቄን ሙዚቃዎች በመጫወት ይታወቃሉ። ስሜ ያዕቆብ ሲራክ ይባላል። አስራ ሦስት ዓመቴ ነው። የኢትዮጵያ ሙዚቃ እንድወድና ለመጫወት የቻልኩት በአባቴ ምክንያት ነው። ከአባቴ ጋር የኢትዮጵያ ሙዚቃን በደንብ ስሰማ ነው ያደግኩት። የምፈልገው የነበረው የአሜሪካን ሙዚቃ መጫወት ነው። አባቴ በተለይ ኢትዮጵያ ሙዚቃ በሳክስፎን እንዴት እንደሚጫወት ሲያስተምረኝ ያስተምረኝና ሳውቅ ደግሞ የበለጠ የኢትዮጵያን ሙዚቃ ወደድኩት። አዲስ ጌታ ነው ባላለው እና ቴነር ሳክስፎን ነው የምጫወተው። ሙዚቃ መጫወት የጀመርኩት የአስራ አመት ልጅ ሳለሁ ጀምሮ ነው። አባቴ የሙዚቃ መሳሪያ መጫወት እንደሚወድ ይነግረኝ ነበር። የኢትዮጵያ ሙዚቃ ያሰማኝ ነበር። እናም ለኢትዮጵያ ሙዚቃ ያለኝ ፍቅር እያደገ መጣ። ኢትዮጵያ ሄደ ታውቃለህ? በአማርኛ መልስልኝ። ትንሽ መናገር እንደምትችል ቅድም ነግረኸኛል። ገና ሁለት አመቴ ሰውን ነው የሄድኩት። ግን ትምህርት ቤት ሁሉ ስጨርስ እሄዳለሁ ከእነ ቤተሰቤ ጋር። ወደፊት እዛ ኢትዮጵያ ሄጄ ለመጫወት በጣም ነው የምፈልገው። ልጆች የማይችሉት እዛ ኢትዮጵያ ማስተማር ሙዚቃ የምፈልጋለሁ በጣም for my my dad's friend's wedding i actually sang a teddy afro song እኔ ሁልጊዜ I know who is እና ክላሲካል ትንሽ ጃዝ እጫወታለሁ፣ ረቂቅ ሙዚቃ እጫወታለሁ። ሙዚቃውን በአብዛኛው የምንጫወተው በጆሮ እየሰማን ነው፣ የተጻፈ የኢትዮጵያ ሙዚቃ ስለሌለ። ምን ለመስራት ነው የምታስበው? በሙዚቃው ወደፊት መስራት የምንፈልገው የቀድሞ የኢትዮጵያ ዜማዎችን በኤሌክትሮኒክስ የሙዚቃ ቅንብር ዘዴ ለመስራት ነው። ስሜ ትራምፔት ጳውሎስ ቶማስ ይባላል። ትራምፔት የሙዚቃ መሳሪያ ነው። የምጫወተው ከዘጠኝ ዓመቴ የጀምሮ ነው መጫወት የጀመርኩት። ትራምፔት ሶስት ጣት ብቻ የሚጫወቱት በተለይ ትንፋሽ የመያዝ ችሎታን የሚጠይቅ የሙዚቃ መሳሪያ ነው። ሳይመን ያዕቆብ ይባላለሁ። አይ ፕሌይ ዘ ኪቦርድ። አስራ አራት ዓመቴ ነው። የኪቦርድ የሙዚቃ መሳሪያ ይጫወታለሁ። በሙዚቃ ባንድ ውስጥም in the band, too. You're in a hard Nailing you in የምታስተላልፉት መልእክት ካለ ብዬ ጠይቂያቸው ነበር። ባላችሁበት ቦታ ሁሉ ማንነትን ለማስተዋወቅ ትችላላችሁ። ያዕቆብ ነኝ። ጳውሎስ ነኝ። ማስተላልፍ የምፈልገው መልእክት ቢኖር መሆን የምትፈልጉትን መሆን ይቻላል። ራሳችሁን በሌላ ሰው ሀሳብና አስተያየት ስር አትገድቡ። ስምኦን ነኝ። በራሳችሁ ባህል ኩሩ፣ ራሳችሁን ሆኑ። ዮሐንስ ነኝ። መሆን የምትመኙትን ለመሆን ጣሩ። ራሳችሁን ኢትዮጵያዊነታችሁን ለማስተዋወቅ አትፈሩ። ብር ምንም አይደለም። ፍቅር ካለ ከወደድከው ሙዚቃው ምንም ነገር አይከብድም። ሞክሩት ይችላለ ያንግ ኢትዮ ጃዝ ባንድ የተመሰረተው በታዳጊዎቹ ወላጆች ፍላጎት ቢሆንም አቶ ሲራክ ተግባሩ በተለየ የኢትዮጵያን ሙዚቃ ለወጣቶቹ በማስተዋወቅ ረገድ ከፍተኛው ሚና ተጫውቷል። የመኖሪያ ቤቱን ለመለማመጃነት ከማዘጋጀት ጀምሮ የኢትዮጵያን ሙዚቃ እና የተለያዩ የሙዚቃ መሳሪያ ለእነዚህ ታዳጊዎች አስተምሯል፣ በማስተማር ላይ ይገኛል። ይህ የሙዚቃ ቡድን እንዴት ተመሰረተ? የዛሬ አራት ዓመት ነው ይህን የተመሰረተው። የዛሬ አራት ዓመት ተሰብስበን ቤተሰቦች ቁጭ ብለን ልጆቻችን እኛ የልጆቹ ቤተሰቦች ወዳጆች ነን፣ ጓደኞች ነን እና በምንገናኝበት ጊዜ ልጆቻችንን ስናያቸው አንዳንዶቹ ኮምፐር ላይ ናቸው፣ ሞጌም ነው የሚጫወቱት። የራሴ ባለኝ ሙዚቃ ስሜት የተነሳ የራሴን በልጆቹ ማየት ስለምፈልግ ይህንን አዘ ኮፋውንደር ጀመር ነው። እኔ ቤት ውስጥ ነው እንግዲህ ሁልጊዜ ቅዳሜ ቅዳሜ የሚያስፈልገው ኢንስትሩመንት ሳውንድ ኤቭሪቲንግ እንደ ቤታቸው ነው። ልጆች ማስተምራቸው ምንም እንኳን የኢትዮጵያ ሙዚቃ የተጻፈ ባይኖረንም አንደኛ ጆሮአቸውን ትሬንዳል፣ ሁለተኛ እኔ ማሳያቸዋል ላይም ወይ ሳክስ ሳክስፎን ላይ ትች ወይ ቤዝ ላይ ተቀምጬ አሳያቸዋለሁ እ የራሳቸውን ስሜት እንዲጨምሩ ነው ምክንያቱ ልጆቹ ትምህርት ቤትም ስለሚጫወቱ ጃዝ አትሊስት የኢትዮጵያን ሜሎዲ መለየት መቀየር ሳይሆን ከለሪንጉን ና ወይም ደግሞ የድራም ፓተርኖቹን እነሱን በመለዋወጥ የሚሰማቸውን አድርገው እንዲጫወቱ ማድረጋቸው። ስንት የሙዚቃ መሳሪያ ነው የምትጫወተው አቶ ሲራክ? በተፈጥሮ ለብዙ ጊዜ የተጫወትኩት ኪቦርድ ነው ፒያኖ፣ ግን ወናሀወዝን ግራጁዌት ስኩል ቦስተን እያለሁ አንድ አፕቴክ ጃዝ ኢምፕሮቫይዜሽን ከተማርኩበት ትምህርት ውጭ ግን ግድርትንግስ አይፕላይ ኦል አይፕላይ ሶፕራኖ አይፕላይ አልቶ አይፕላይ ቴነር ሳክስ። ያቆብ ሲራክ፣ ያንተ ልጅ ነው ሙዚቀኛ እንዲሆን ነው የምትፈልገው ወደፊት? የራሱ ስሜት ነው እንግዲህ። ሙዚቀኛ ቢሆን የራሱ እያደገ ሲል ራሱ ይወስናል። ብዙ አድናቆትና ትርፈዋል ናቶሊ በአሜሪካ ሀገር ውስጥ ቻ በኢትዮጵያ ሕብረተሰብ ውስጥ ብቻ ሳይሆን እዚህ ባለ እዚህ ባሉትም ዜጎች በተለይ የታወቀ ዮሽ የሚባል ጃዝ ክለብ አለ ሳን ፍራንሲስኮ ውስጥ። እዛ ተጫውተዋል። እዛ በሚጫወቱበት ጊዜ እንዲያውም ብዙ ሰዎች ገርሟቸው በተለይ መቼ ደርሽም ሲጀምሩ ብዙ ነጮች መጥተው ይሄንን ዘፈን ምን ሰማ ይመስለንም ነበረ። ደ ላስት ታይም ብሮኪን አሮ እሱ ላይ ነው የሰማ ነው ለሜር ለሳኖዜ ሜር ለኢትዮጵያን ኮሚኒቲዎች፣ ለስፖርቱ ዋሽንግተን ዲሲን፣ ጆርጅታውን ዩኒቨርሲቲ የዛሬ ሶስት አመት መጥተው ነበረ። በተለያየ ቦታ ላይ ብዙ ተጫውተዋል ልጆቹ። ደስ የሚያሰኘው ነገር ደግሞ አንድም ሀገራችን እንደውም የእነሱ ፌስቡክ ላይ ላይክ የሚያደርጓቸው ልጆች ሳይ ሶ ኢምፕሬሲንግ ምክንያቱም አትሊስት በሌሎቹ ልጆች ላይ ምን ያህል ኢምፓክት እንዳመጡ ነው የሚያሳየው። ይሄ ደግሞ ሞራል ነው ለልጆቹም፣ ለራሴም ቢሆን የጀመርኩትን ነገር መቀጠል እንዳለብኝ እነዚህን ልጆች መጫወት ሌሎቹን ደግሞ ኢንከሬጅ እንዲያደርጋቸው እንደዚያ ነገር እንዲፈጠር። ምክንያቱም ከኔ የበለጠ ሙዚቃ የተማሩ ሰዎች አሉ እዚህ። እነሱን አይሆፕ ሌይ ውል ዌክ አፕ እና ቤክ አት ሊስት ቤ ከን ከልፍ እንደዚህ አይነት ነገር ለማለት ምክንያቱም እኛ እያረጀን ነው የምንሄደው። የኢትዮጵያን ሙዚቃ የበለጠ አውቀው ኢትዮጵያን ለውጭው አድማጭን እንደሚያስተዋውቁ ተስፋ እያደረግንና ለወደፊት ስኬታቸው መልካሙን ሁሉ እየተመኘን ለዛሬ በዚሁ እናብቃ።